ቪድዮ ኤዲተር ከሆናችሁ እንዴት ይህን ነጻ ፕለጊን ተጠቅማችሁ የኤዲቲንግ ፕሮሰሳችሁ እንደምታፈጥሩ ላሳያችሁ። ዌብሳይቱ ሚስተር ሆርስ ዶት ኮም ይባላል። ጉግል ላይ ሄዳችሁ ሚስተር ሆርስ ዶት ኮም ብላችሁ ሰርች አድርጉት። ከዛ መጀመሪያ ላይ የሚያጣላችሁ ሊንክ ተጠቅማችሁ ፕሮዳክት ላይ ገብታችሁ የምትፈልጉትን ወይ ለፕሪሚየር ላፍተር ኢፌክትም ፕለጊን ኦን ዳውንሎድ ካደረጋችሁ በኋላ ኢንስታል አድርጉት። ፕሪሚየር ኤክስቴንሽን ላይ ገብታችሁ ፕሪሚየር ኮምፖዘር የሚለውን ከፍታችሁት መጠቀም ትችላላችሁ። ማለት በውስጡ የተለያዩ ቴክስት ሴቶች፣ ሳውንድ ኢፌክቶች፣ ትራንዚሽኖች አሉት። ይመቻቸው።